በተለምዶ ሰውን ሰው ያደረገው እቁብ ነው የሚለው አባባል ጎልቶ ይሰማል። በተለይም እንዲህ እንደዛሬው ባንኮችና የተለያዩ የብድር ተቋማት ሳይስፋፉ በፊት ሰዎች ገንዘብ ለመቆጠብ ንግድም ሆነ ሌሎች መሰረታዊ የህይወት ኩነቶችን ለማስኬድና የሚያጋጥማቸውን ክፍተቶች ለመሙላት እቁብን ይጠቀሙበታል። ይሄ ባህላዊ የገንዘብ ስርዓት በተለይም ወለድ ስለሌለው እና በመተሳሰብ የሚደረግ መሆኑ ተመራጭ አድርጓል። የእቁብ ስርዓትን ለማዘመን ዮሐና ኤርሚያስ ከንግድ አጋሯ አሌክዛንደር ህዝቅኤል ጋር በመሆን ኢ እቁብ የተሰኘ የኤሌክትሮኒክስ እቁብ ተቋም በመመስረት እቁብን የሚያሳልጥ የስልክ መተግበሪያ ወይም አፕሊኬሽን እያዘጋጁ ይገኛሉ። ዮሐና እቁብን የማዘመኛው ጊዜው አሁን ነው ትላለች። የሚያውቃቸው ሰዎች ሁሉ እቁብ ውስጥ አሉበት። ይሄ አይዲያ የመጣው ውጤታማ ሞር የሆነ የሚታይ ክፍት የሆነ ስኬል ማድረግ የሚችል ተደራሽነት ያለው ነገሮች በቴክኖሎጂ እየተፈጠሩ መጥተዋል። ድሮ ትንሽ ኮሚኒቲዎች ውስጥ በትናንሽ ነገር የሚደረጉ ነገሮችን አሁን ግን ሞር ተደራሽነት እንዲኖራቸው ያደረገው ቴክኖሎጂ አሁን የመጣው ቴክኖሎጂ ነው። እጃችን ላይ ስልክ ይዘን ስንንቀሳቀስ በስልካችን ውስጥ ብዙ ነገር መድረስ እንችላለን እና እቁብም ትልቅ የሀገራችን ቅርስ ነው። ኮሚኒቲ ውስጥ ሰው ብር ከመበደር ጀምሮ ማለትም ወደፊቱ ሴቭ ከምታደርጊው ብርሽ ላይ አሁን ማግኘት የክሬዲት ማግኘት የሚባለውን ነገር ሴቭ ማድረግ የሚፈልጉ ሰዎችም ሴቭ የሚያደርጉበት መንገድ ነው ኮሚዩኒቲ ውስጥ። ስለዚህ ይህ ሀሳብ ያው እኔ ውስጥ የነበረ ሁሌም ግን፣ በባንኪንግ ሴክተሩም በቴክኖሎጂውም በሰውም ቴክኒካል እውቀቱም ብዙ ነገሩ አልተገጣጠመም ነበር። አሁን ነው እቁብን ዲጂታል አድርጎ ለሰዎች ማድረስ ጊዜው የሆነው። አሁን ስለሆነ ነው ከብዙ ነገሮች አንጻር ተገጣጥሞ ያው እኔም በእኔም እኔም ከስራውን ደሞ አናውንስ ካደረግነው በኋላ ብዙ ሰዎች አስበነው ነበር የሚሉ የመጡ ሰዎች ያውቃ አሁን የዚህ ነገር መሆን የሚችልበት ጊዜ ስለሆነ ነው እና እኔም ፓርትነሬም በዚህ መንገድ ነው የተገናኘ ነው። አዲስ አበባ ተወልዳ ያደገችው እና የሁለተኛ ደረጃ ተማሪ ሳለች ወደ አሜሪካ በመጓዝ የጤና ነክ ትምህርት የጀመረችው የኋና የጤናው ዘርፍን ስላልወደደችው ወደ ቴክኖሎጂ ዘርፍ ፊቷ እንዳዞረች ትገልጻለች። አሁን ላይ ይህ እቁብ መተግበሪያ ለመቶ ሰዎች ተሰጥቶ በሙከራ ላይ ነው። ይሄ እቁብኛ ብለን የጀመርነው ስልክ ላይ የሚጫን መተግበሪያ ማለት ነው። ኢትዮጵያ ስለሆነ ያለ ያለን ቴክኒካል የምንፈልገው ያህል ላይሆን ስለሚችል ኦፊሶች ኖረው መተው ሰውንትን ማድረግ የሚችልበት ዋናው ግን እኛ ፑሽ የምናደርገው አላማችን ግን የስልክ ላይ የሚጫል መተግበሪያውን አፕሊኬሽኑን ነው ማለት ነው። እዛ ላይ የብር ማስተላለፊያ ፔይመንት ሲስተሞች ይኖሩታል። አፕሊኬሽኑ የመጀመሪያ የምንለቀው ፌዛችን ላይ በአካል ነው ሄደ ዲፖዚት የምታደርጊው። ከዛ በኋላ ግን ፔመን ሲስተሞች ደግሞ የሚመጡ ይኖራሉ። በቀጥታ ከአንድ ሰው አካውንት ወደ ሌላ አካውንት መክፈል እንዲችሉ መከፋፈል እንዲችሉ የእቁብ ሜምበሮች ይቸር አሁን ገና ቴስቲንግ ነው እያደረግን ያለ ነው። ቤታ ሎንች ነው ያደረግነው። ብዙ ፊቸሮች ናቸው ያሉት። እቁብን ምንም ለመለወጥ አልሞከርንም። እቁብን ራሱ እንዳለ ሆኖ ሰዎች መበደር ፈልገው ወይ መክፈል ፈልገው በአሁኑ መክፈል አልችልም ብለው የሚያደርጉት ነገር አሁን እቺ አንድ ኦልሬዲ በኮሚዩኒቲ ውስጥ እቁብ ሲሰራ ያለ ነገር ነው። ይቅር ተብሎ ለሚቀጥለው ራውንድ እነሱ ደብል አድርገው አምጥተው እንዲከፍሉ ምናምን ማድረግ አሁን እቺ አንድ ያለበች ነገር ናት። ስለዚህ እኛ ምንድን ነው ያደረግ ነው ይህንን አፕሊኬሽን ውስጥ ወደ ፊቸር በመቀየር ወደ አንድ ፊቸር ማለት ነው እነዚህ ዩዘሮች ሲመጡ ልክ ቁብን በአካል እንደሚያደርጉት እዚህ ላይ ማድረግ እንዲችሉ ነው ያደረግነው። ብዙ ፊቸርስ ናቸው ያሉት። ልክ እንደዚህ ለምሳሌ አንዱ ዊሎቭ እቁብ ብለን ያወጣነው ምንድን ነው፣ እጣ ሲወጣ ብስ ችግር አለ። ለምን እጣው ያው እጣው ወጥቶ ማን የደረሰው እጣው ደግሞ ደርሶት ያምሰው ለሚቀጥለው ሰው መስጠት ሊፈልግ ይችላል። መውሰድ ላይ ፈልግ ይችላል። አሁን እዚህ እዚህ ነገር ላይኛ ትራንስፓረንት በሆነ መንገድ አፕሊኬሽኑ ራንደም የሆነ ዩዘርን ኤቭሪ ታይም ጀነሬት ያደርጋል አዘ ወነር እንደን ያ ሰው ነው የደገም ነው በአፕሊኬሽን ላይ ማለት ነው። እቁብ መተማመንን የሚጠይቅ በመሆኑ አሁን ላይ የሚተዋወቁ ሰዎች ብቻ እንዲጠቀሙበት የሚያበረታቱ መሆኑን የምትገልጸው ዮሐና በቀጣይ ግን መተግበሪያው ሲለመድና ተቋማቸው ተጨማሪ ስርዓቶችን ከባንኮች ጋር ዘርግቶ ሲጨርስ ማንኛውም ሰው ከማያውቃቸው ሌሎች ሰዎች ጋር ዋስትና ባለው መልኩ እቁብ መጣል የሚችልበት ስርዓት ለመዘርጋት እየተንቀሳቀሱ መሆናቸውንም ነው ዮሐና የምታስረዳው እኛ እያዘጋጀን ነው። ለዚህ ለምሳሌ አንድ ሰው ተነስቶ የሀያ ሺህ ብር እቁብ እንጣል ብሎ ያንን ብር የሰው ይዞት እንደማይጠፋ ምን ጋራንቲ አለኝ? አሁን ላለው ያደረግነው ነው ምንድን ነው ፕራይቬት እቁቦች እንዲንቀሳቀሱ ነው የምንፈልገው። ለኦልሬዲ ኤግዚስት ለሚያደርጉት ፕራይቬት እቁቦች ይታዋወቃሉ። ኦልሬዲ የራሳቸው የሆነ ትረስት አላቸው። ለፕራይቬት እቁቦቹ ኤፊሽንሲ ነው ምን ፈጥሮ ያለ ነው ክም ባለው በቅርብ ጊዜ በሚወጣው አፕሊኬሽን ማለት ነው። ከዛ በኋላ ግን ያው ፖይንት የሚባል አለ ፖይንት ሲስተም አለ ፖይንት ሲስተምሽ በተለያዩ መንገዶች እኛ ጋራንቲ ተሰጠሽን ዳት አንቺ ያው በንብረትን በምንም በምንም ያ ፖይንትሽ ማደግ ይችላል። አለበዛ ግን ልክ እንደገባሽ ያለችሽ ፖይንት ቢ ከዜሮ ከሆነ የምትጀምሪው ቀጥታ የሀያ ሺህ ብር እቁቡስ መግባት አትችል። ያንን ፖይንትሽን ልክ እንደ ክሬዲት ማሳደግ አለብሽ እንደ ክሬዲት ስኮር ማለት ነው። ፖይንትሽ ባደገ ቁጥር አንቺ ኢንቮልቭድ መሆን የምትችያቸው እቁቦች እያደጉ ይሄዳሉ። በዛው ዮሐና ኤርሚያስ የኤሌክትሮኒክስ እቁብ መተግበሪያ የሙከራ ሂደቱን ጨርሶ በቀጣዮቹ ሶስት ሳምንታት ውስጥ ይፋ እንደሚሆንም አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።